በቅሊንጦ ማረሚያ ቤት የተገደሉ እስረኞች አስከሬን ምርመራ ተደርጎበት የአሟሟታቸው ሁኔታ እንዲጣራና ውጤቱ ለሕዝብ አስቸኳይ እንዲገለጽ ለንደን ከተማ የሚኖሩ ኢትዮጵያውያን ዛሬ ጠዋት በዚያ ለሚገኘው የኢትዮጵያ ኤምባሲ ጥያቄ ማቅረባቸውን ገለጹ። እነዚህ ሀያ የሚሆኑ ኢትዮጵያውያን እስከ ኤምባሲው ቢሮዎች ዘልቀው በመግባት ለ45 ደቂቃዎች ያህል ጽህፈት ቤቱን ተቆጣጥረው እንደነበርና በውስጡ ያገኙትን ሰንደቅ ዓላማ አንስተው ይዘውት የገቡት ምልክት የሌለበት ሰንደቅ ዓላማ መተካታቸውን ተናግረዋል። የኢትዮጵያ መንግስት ከህዝቦች ለቀረቡ ጥያቄዎች ተገቢውን ምላሽ እየሰጠ ባለበት በአሁኑ ወቅት የኤምባሲውን የዕለት ዕለት ተግባር ለማደናቀፍ በኃይል ገብተው ግርግር ለፈጠሩ ህገወጦች መልስ አልሰጥም። ጉዳዩ በሕግ ተይዟል ሲሉ አንድ ስማቸውን መግለጽ ያልፈልጉ የኤምባሲው ሰራተኛ ለአሜሪካ ድምፅ መልስ ሰጥተዋል። ሰሎሞን ክፍሌ ሁለቱንም ወገኖች አነጋግሯል። ቀጥሎ ይቀርባል። ኢትዮጵያውያኑ ዛሬ በለንደን ሰዓት አቆጣጠር ከጠዋቱ አምስት ሰዓት ላይ ነበር ጥያቄያቸውን ለአምባሳደሩ ለማቅረብ ኤምባሲው ጽህፈት ቤት የደረሱት። በወቅቱ የሀገራችን ጉዳይ ላይ ማብራሪያ ለማግኘት በተለየ ግን በቄሊንጦ ማረሚያ ቤት የተገደሉ እስረኞች አስክሬን ምርመራ ተደርጎበትና የአሟሟታቸው ሁኔታ ተጣርቶ ውጤቱ በአስቸኳይ ለሕዝብ ይፋ እንዲደረግ ለመጠየቅ ነው ይሄድ ነው ብለውኛል። በቅድሚያ ወደ ኤምባሲው ቅጽር ግቢ ዘልቃችሁም እስከ ጽፈት ቤቱ ቢሮዎች ድረስ እንዴት መግባት ቻላችሁ? ጠባቂዎች አላገዷችሁም ወይ ስል ከተቃዋሚዎቹ አንዱን አቶ ደረጀ ደስታን ጠይቄያለሁ። አይ እንግዲህ በዛ ሁኔታ ላይ እኛ የተጠቀምነው በሀይል የመግባት ነው የተጠቀምነው በሀይል ነው የገባ ነው ከገባችሁ በኋላስ አምባሳደሩን አግኝታችሁ ማነጋገር ቻላችሁ ወይም ሌላ የኤምባሲውን ተጠሪ ማንንም ሊያናገሩን ፈቃደኛ አልነበሩም አምባሳደሩም የተላከባቸው የውስጥ ሰራተኞች መልዕክቱን አድርሰው እነሱ ወደ ታች ተመልሶ መልሶ ሊነገሩን አልቻሉም ማንም አላናገርም አንድ ሌላ ከእናንተ ጋር የነበረ ኢትዮጵያዊ ሳነጋግር ኤምባሲውን ለአርባ አምስት ደቂቃ ተቆጣጥረን ቆይተናል ብሎኛል። ከሆነ ምን ስታደርጉ ያን ያህል ጊዜ ቆያችሁ? በጣም ጥሩ እንግዲህ፣ ውስጥ እንደገባን ሰፊ አዳራሽ ነው እንዳልኩ እና አዳራሽ ውስጥ እነሱ አምባሳደሩ መልዕክት እንደናቅንባቸው ውስጥ መጥቶ እስኪያነጋግሩን ብለን እኛ ቁጭ ብለን ነበረ። በየግድግዳው ላይ የቲፒኤልኤፍ ባንዲራ ይሄ የእነሱ ውስጡ አምባሻ ምልክት ያለበት ደርድረው ሰቅለው ነበረ። እሱን አውርደን የኢትዮጵያ ንጹህ ባንዲራ ሰቀልን። አዳራሹ ፊት ለፊት የሟቹ መለስ ዜናዊ ትልቅ ፎቶ ነበረ። እሱን አውርደን ጣልን። በቦታው የራሳችንን ባንዲራ ሰቀን ቁጭ ብለን እየጠበቅን ነበረ። በጣም የሚያሳዝነው የኃይለ ማርያም ደሳለኝ ፎቶ በኤ ፎር ዋን ነው በኤ ፋይቭ ሳይዝ እንኳን ምንም አልነበረም። እስካሁን እነሱ ሲያመኑበት ያሉት በሟቹ መለስ ዜናዊ ነው እና ያንን እዛ አውርደን ጥለነው እስኪመጡ ቁጭ ብለን መዝሙራችን እየዘመርን እየጠበቅን ነበረ። ማንም ብቅ ብሎም ያነገረን ነገር አለ? ለዚህን ያህል ጊዜ ኤምባሲው ስትቆዩ ኤምባሲው ዘብ የለውም ወይም የከተማው ፖሊስ በአካባቢው የለም ማለት ነው? መጨረሻ ላይማ የከተማውን ፖሊስ ጠሩ። እንግዲህ ይመስለኛል ውስጥ ያሉት ስታፎች ተነጋግረው ተወያይተው አምባሳደሩ ያንመግ እስኪመልስላቸው የከተማዋን ፖሊስ ጠርተው ፖሊሶች መጥተው አነጋግሩ ነው። ምን ተነጋገራችሁ ከፖሊሶቹ ጋር? ፖሊሶቹ እኛ ልክ እንደገባን ሰላማዊ ነን ምንም አይነት እንትን እነሱ እንደነገሯቸው አይ ቲንክ ቫዮለንት ናቸው ብለን የነገሯቸው ያንን አላዩም። ምንድን ነው ጥያቄያቸው? አሉ ጥያቄያችንን ነገር ናቸው አምባሳደሩ ልናናገረው እንፈልጋለን በሀገራችን ላይ የተከሰተው ከፍተኛ እየተደበደቡ እየተረገጡ እያለ በሳት አቃጥሏቸው ከሳት ለማምለጥ እየነደዱ የሚሮጡትን ከጀርባ በጥይት የመጡ የገደሏቸው፣ አራት ቀን የፈጀ ሁኔታ ነው ይሄ። ይሄን ለቤተሰብ እንኳን ለወንድሞቻችን ለእህቶቻችን ላሉት የተጎዱት ቤተሰብ ምን እንደተከሰተ ማስረዳት ያልቻለ መንግስት ነው ይሄ። ለምን ይሆናል እና ይሄን ጥያቄ ይዘን ነው ለአምባሳደሩ የመጣ ነው። ሌሎችም ወጣቶች በየመንገዱ ላይ እየተገደሉ ነው። ሰላማዊ ወጣቶች ሰላማዊ ሰልፍ ነው። ድንጋይ እንኳን ያልጨበጡት በስናይፐር እየተገደሉ ነ ሆነመያዛ ፎቶዎችንና የተጎዱትን ቤተሰቦች የሞቱትን ቤተሰቦች ፎቶ ይዘን አሳይተናቸው እነሱን እንደ ወድፈቅ እና ለዚህ ያቀርችው እሳቸው ፈቃደኛ ከሆኑ ይመልሱላቸው እናናግራለን ብለው እሳቸው። ማነው ፖሊሱ ተወካዩ ሄዷ እናቀው ነበረ። ከዛ ፖሊሱ ተወካዩ ኮማንድሩ መጥቶ አይ ፈቃደኛ አይደሉም ማንም አላናገርም ብለዋል። ና ተባበሩን፣ የሚል ጥያቄ ጠይቁናል። ከዛ በኋላ ወጣችሁ ማለት ነው? አይ እኛም አልወጣንም። እንግዲህ ያለውን ሁኔታ እያንዳንዱ ፖሊስ ለማስረዳት የተደረገውን ሀገራችን ላይ እየተከሰተ ያለውን በደል፣ ወንጀል፣ ግድያ፣ ዘረፋ በአንድ የበላይ ገዥነት ህዝቦች እየተጎሳቆሉ እንዳሉ አስረድተናቸው፣ እነሱም አድቫይዝ ያደረጉት መንገድ አለ። ይሄ ማቅረብ የምችሉበት መንገድም አለ። አም ሶሪ ፈልገውን አድርገናል። ባንዲራችንን ሰቅለናል አካባቢውን አካባቢን ተቆጣጥረነዋል። የሟቹ መለስ ዜናዊ ፎቶ አውርደን ጥለነዋል። በዛ ምትክ የኢትዮጵያ ንጹሕ ባንዲራ ሰቅለን ትልቁ አዳራሽ ውስጥ ያንን መልዕክታችንን አስተላልፈን ከዛ ለነሱ በሚቀጥለውም ቀን እንደምንመለስ አስጠንቅቀናቸው ናቸው። ነገም ተነጎዳም እንደምመጣ መልሳችን እስካልተመለሰ ድረስ ወደኋላ እንደማንን እናቶች እያለቀሱ አባቶች እያለቀሱ ልጆቻቸውን በሚፈልጉበት ጊዜ ብቻ የሚመጡ መንግስት ስለሆነ ለዚህ መልስ እስክናገኝ አንቀረም፣ እንመለሳለን። የእነሱ ጥያቄ አስተናግደናል። አቶ ደረጀ ደስታ ለጊዜው በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ቢዎች ለንደን በሚገኘው የኢትዮጵያ ኤምባሲ ዛሬ የተፈጠረውን ግርግር በተመለከተ በብሪታንያ የኢትዮጵያ አምባሳደርን በስልካቸው ተደጋጋሚ ጥሪ አድርጌያለሁ። መልስ ባለማግኘቴ ወደ ፕሬስ ክፍሉ ሞከርኩ። አንድ በኤምባሲው ጸሐፊ አማካይነት ያገኘኋቸው ሠራተኛ ተከታዩም ብለውኛል። እነዚህ ህገወጥ ሰዎች መጥተው ያደረጉትን ስራ በሚዲያ እነዚህ አድርገዋል አላረጉም የሚል ነገር በህግ የተያዘ ጉዳይ እኮ ነው ይሄ። ልክ እንደ ህጋዊ በሆነ መንገድ ያላቸውን ጥያቄ ለማስ ለመጠየቅ እንደፈለጉ ሰዎች ሳይሆን መጥተው የኤምባሲውን የቀን ተቀን ስራ በማስተጓጎል ለሚዲያ ፍጆታ በሚውል መልኩ መጥተው ቪዲዮ መቅረጽ፣ ሰውን ማሳሳት፣ ወጣቶችን ማነሳሳት እኛ እንደዚህ እያደረግን ነው ውጭ ሀገር እንደዚህ እያደረግን ነው በሚል ነገር ይሄንን ነገር እንግዲህ አላማው እናንተም ታውቁታላችሁ። ስለዚህ ይህንን ነገር ማስተጋባት ልክ ጥያቄያቸው ምን ነበረ፣ ለምንድን ነው የመጡት፣ ስንት ሰአት መጡ የሚለው ነገር በእናንተ በኩልም ያው የሚሰራ ያለው ጥሩ ነው የሚል ግምት የለኝም። ምክንያቱ የኢትዮጵያ ህዝብ ጥያቄ የኢትዮጵያ ህዝብ መንግስት ሀገራችን ላይ በአግባቡ የህዝብን ጥያቄ እየተስተናገደ ባለበት መንገድ እና ባለበት ወቅት እነዚህ ውጭ ሀገር የኖሩ የውጭ ሀገር ዜግነትን ይዘው ጥቂት እንደዚህ አይነት ጩኸትና ቫዮለንስ የኢትዮጵያ ባህልም እና ወግም ሳይሆን በዚህ መልኩ መጥቶ የኤምባሲውን ቀን ተቀን ስራ ማደናገር፣ መረበሽ የረብሻ አላማ ይዞ ነው የመጡትና ከዚህ ውጭ ምንም ጥያቄም መልስም የሚያስፈልገው ነገር አይደለም ለሚዲያ ነው በፌስቡክ በሚዲያ ይህንን ነገር አደረግን ብሎ ለመንገር ለመናገር ሰውን ለማሳሳት ነው ይሄ ደግሞ የኢትዮጵያ ህዝብም በደንብ ያውቀዋል ወጣቱ በደንብ ይረዳዋል እናንተም በደንብ ትረድታላችሁ ማለት ነው ከዚህ ውጭ ምንም መረጃም ስፔሲፊክ ዲቴልም ያው በህግ የተያዘ ጉዳይ ስለሆነ በዚህ መጨመር ተገቢ አይሆንም ይሄንን መልስ የሰጠኝ ማን ነው ልበል ይኸው ደውልሃል እኮ ደውልሃል። ስልኮን ስልኮን አግኝቼ ደወልኩ። ስሙን መስጠት ፈቃደኛ አይደሉም? ፈቃደኛ አይደለሁም። አመሰግናለሁ፣ እግዜር ይስጥልኝ። አድማጮች፣ ይህን የዛሬውን በብሪታንያ የኢትዮጵያ ኤምባሲ ጽህፈት ቤት ውስጥ የደረሰውን ግርግር አስመልክቶ ያገኘነው የቪዲዮ ምስል ኢትዮጵያውያኑ አዳራሽ ውስጥ እየተዘዋወሩ ፊልም ሲቀርጹ ያሳያል።